እግዚአብሔር አምላካችን ቸርነትህ፣ ምረትህ፣ መልካምነትህ እጅግ ብዙ በመሆኑ በሕይወት ተጠብቀን በሰላም ደግሞ ሆነን በታላቁ ዙፋን ፊት ታላቁን አንተን እንድናመልክ ይህንን እድል ስለሰጠህን እናመሰግናሃለን። አቤቱ በመካከላችን እንድትመላለስ ኃጢአታችንን ይቅር ብለህ እዚህ ከፍ ከፍ እንድትል፣ እግዚአብሔር ሆይ ቅዱስ ቃልህን ስናይ፣ ቅዱስ ቃልህ እንድትባረክልን በጌታ በኢየሱስ ስም እንለምናሃለን። ክብር ሁሉ ላንተ ይሁን፣ ከፍ ከፍ በል በጌታችን በኢየሱስ ክርስቶስ ስም አሜን። የመጀመሪያው መዝሙራችን የሀያላን ሁሉ ሀያል ነህ የሚለው ነው። በወረቀታችን ላይ የመጀመሪያውን እንዘምረዋለን። አበራሽ ሁሉ አያልነ አያልነ ገስታት ሁሉ ንጉስ ነ የጌቶችም ሁሉ ጌታነ ባለ ታላቅ ግርማ ኤልሻዳይነ ሰማይን የሰራ የምድርም ፈጣሪ በዘላለም ዙፋን ለዘላለም ኗሪ ገናናነትህን ሰማያት ያውቃሉ፣ ምድርና ሞላዋም ይመሰክራሉ። የኃያላን ሁሉ ኃያልነ የነገሥታት ሁሉ ንጉሥ ነህ፣ የጌቶቼም ሁሉ ጌታ ነህ፣ ባለ ታላቅ ግርማ ኤልሻዳይ ነህ። በነገስ ጊዜ ክብርህን ስትለብስ ለተጠቃው ህዝብ ፊትህን ስትመልስ ድንቃ አድራጎትህን በምድር ስታደርግ በጽድቅ ስትፈርድ አመጻን ስትጠርግ የሀያላን ሁሉ ሀያል ነ የነገስታት ሁሉ ንጉስ ነ። يا جيتو هولو هلو جيتان بالتان لا جيغما الشادعين ست ست بسينا تغارا بالي جو سفر ببير هاو سفرا በክብር እሳትህ ተራራውና ጤስከው በመረጥ ካቸው ፊት ክብርህን ገለጽከው የሀያላን ሁሉ ሃያልነ የነገስታት ሁሉ ንጉስ ነ የጌቶችም ሁሉ ጌታነ ባለ ታላቅ ግርማ ኤልሻዳይን የተዳፈሩህን የተነሱብህን ልክህን ሳያውቁ የታጠቁብህን እየቀጣቸው፣ ተረቶች ሆነዋል። ተፈርተ ተከብረ አንተ ግን ኖረሃል። የሃያላን ሁሉ ሃያልነ፣ የነገስታት ሁሉ ንጉስነ፣ የጌቶችም ሁሉ ጌታነ፣ ባለ ታላቅ ግርማ ኤልሻዳይነ፣ እግዚአብሔር መስገን እንቀመጣለን። ዚስ ሄም ሴስ ኢን ዘ ፈርስት in the first uh, uh, statement before the chorus uh, it says uh, the one who made samay yasara, who made the heavens uh, hmm? kind of heaven. heaven samay heaven uh, the, the one who made the heaven and also Yemidrim, m is used as end Yemidrim, uh, the zaml as the end Yemidrim, Fat'ari, Creator, and uh, it says, the second statement, Bāzalālam uh, eternal, Zufan, um, Throne, uh, forever, uh, living, No'ari. your magnific magnificent uh, nature, uh, is known by the heavens. mullah. then Medir, the earth, and uh, the entire earth, Mullah, the whole of it, are witnessing about it. Then the chorus is Yahyalan uh, hullohayal, the powerful, the power, uh, the powerful of all powers. You are Nech at the end. Yenegastatu lunugus, you are kings of kings. Neh at the end. hululu all, uh, kings of all kings. Yagetoch hululu getaneh Lords of all Lords, uh, you are, uh, and you are, but you are um, with great um, graciousness or honor, uh, and you are El Shaddai. So it means like that. And it is a really wonderful uh, hymn uh, We thank God for this. and uh, our first Bible reading is, ሳም ኦፍ ዴቪድ ሳም 46 የመጀመሪያው የመጽሐፍ ቅዱስ ንባባችን መዝሙር 46 ነው። ዚስ ኢዝ ፓርት ኦፍ ማይ ሳብጀክት ፎር ዚስ ኤቪኒንግ ፎር ዚስ አፍተርኑን ሰርቪስ እንደዚህ ይላል። ለመዘምራን አለቃ ለቆሬ ልጆች በአላሞዝ ላይ መዝሙር እግዚአብሔር መጠጊያችንና ኃይላችን ነው፣ በመከራም በጣም ቅርብ ረዳታችን ነው። ስለዚህ ምድር ብትወሰድ ተራሮችም ወደ ባህር መካከል ቢሰጥሙ እኛ አንፈራም። ውሆች ቢጮሁና ቢናወጡም ተራሮች በኩራት ቢንቀጠቀጡም። ሴላ የእግዚአብሔርን ከተማ የልዑልን ቅዱስ ማደሪያ ቤተ መቅደስ ደስ የሚያሰኙ ምንጮች ያሉት አንድ ወንዝ አለ። እግዚአብሔር በእሷ መካከል ነው፣ እሷም አትናወጥም። በማለዳም እግዚአብሔር ይረዳታል። አሕዛብ ተቆጡ፣ መንግስታትም ተናወጡ። እሱ ድምፁን ሰጥቷል፣ ምድር ቀለጠች። የሰራዊት እግዚአብሔር ከኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው። ሴላ የእግዚአብሔርን ስራዎች በምድር ምን ድንቆችን እንዳደረገ ኑ ተመልከቱ። እስከ ምድር ዳር ጦርነቶች እንዲቆሙ ያደርጋል። እሱ ቀስቱን ይሰብራል ጦሩንም ይቆርጣል፣ እሱም ሰረገላውን በእሳት ያቃጥላል። እረፉ፣ እኔም አምላክ እንደሆንሁ እወቁ። በአሕዛብ መካከል ከፍ ከፍላለሁ በምድርም ላይ ከፍ ከፍ ላለሁ። የሰራዊት እግዚአብሔር ከኛ ጋር ነው። ያዕቆብ አምላክ መጠጊያችን ነው። ሴላ ያነበብኩት የእግዚአብሔር አምላካችንን ቃል ነው። እግዚአብሔር አምላካችን ስለ ቃሉ የተመሰገነ ይሁን። ሁለተኛው መዝሙራችን ቁጥር 16 ነምበር 616፣ ክብር ለኢየሱስ ይሁን ብርሃኔው መስቀል ላይ በደዌ የደቀቀው ነፍሱን ስለ ኃጢአቴ መስዋዕት ያደረገው የሞትን ቀንበር ሰብሮ እኔኑ ሊያወጣ ነው። ማዳኑን ቀምሻለሁ። ምናል ለምመልሰው ምናል ክብር ለኢየሱስ ይሁን። አየን አሸናፊነቱን፣ ሃያል እንደሱ የለም። ይክበር ለዘለ ዓለም ይክበር ለዘለ ዓለም። የተናቀ ደካማ ቢመስልም ማመጣጡ ከእሴይ ልጅ ከዳዊት ስርየ ወጣ ቁጥቋጡ፣ ኢየሱስ አሸነፈ። ፍሬው ምድርን ሸፈነ፣ የእግዚአብሔርም ፈቃድ በጁ ተከናወነ፣ በጁ ተከናወነ። ክብር ለኢየሱስ ይሁን፣ አየን አሸናፊነቱን ኃያል እንደሱ የለም። ይክበር ለዘለዓለም ይክበር ለዘለዓለም። በደሙ ኃይል ጸደቅን፣ በስሙ ድል አገኘን። ማን ነው የሚቋቋመን? ማንስ ነው የሚገታን? እንገሰግሳለን አሸናፊውን ይዘን ودك ادستو عاقر بدل اني بعلن بدل اني بعلن كبر لإيسوسي هون عين أشنا حيال دسو يلم يكبر لزال أعلم يكبر لزال أعلم ክብር፣ ምስጋና ይዘን በፊቱ እንቀርባለን። በዙፋኑ ላይ ላለው እንሰግድለታለን። ሁሉን የረታ ጌታ ንገስ እንለዋለን። አቤት ለዘለዓለም እርሱ ኃያል ነው አሜን። እርሱ ኃያል ነው አሜን። ክብር ለኢየሱስ ይሁን። አየን አሸናፊነቱን ሃያል እንደሱ የለም። ይክበር ለዘለ ዓለም ይክበር ለዘለ ዓለም ሁለተኛው የመጽሐፍ ቅዱስ ንባባችን ሐዋርያ ሥራ ምዕራፍ 19 ምዕራፍ 17 ከቁጥር 19 ጀምሮ ነው። አወር ሰከንድ ስክሪፕቸር ሪድንግ ፍሮም አክትስ 17 19 ቱ ዚ ኤንድ። እርሱን ወደ አሪዮፓገስ ወስደውት፣ አንተ የተናገርከውን ይህንን አዲስ አስተምህሮ ልናውቅ እንችላለንን? አንዳንድ እንግዳ ነገሮችን ወደ ጆሮአችን አምጥታሃልና፣ እነዚህ ነገሮች ምን ማለት እንደሆኑ ማወቅ እንወዳለን አሉት። አቴናውያን ሁሉና በዚያ የሚኖሩ አንዳንዶችም ጊዜያቸውን ያሳለፉ የነበረው አንድን አዲስ ነገር በመናገር ወይም በመስማት ብቻ እንጂ በሌላ ነገር አልነበረም። ከዚያም ጳውሎስ በማርስ ኮረብታ መካከል ቆሞ እንዲህ አለ፣ እናንተ የአቴና ሰዎች ሆይ በሁሉም ነገር በጣም ሃይማኖተኞች እንደሆናችሁ አያለሁ። እኔም በማልፍበት ጊዜና የምታመልኳቸውን ስመለከት ለማይታወቅ አምላክ የሚል ጽሕፈት ያለበት ያለበትን መሰዊያ አግኝቻለሁ። ስለዚህም እሱን እናንተ ሳታውቁት አመልክታላችሁ፣ እኔም ለእናንተ እሱን አውጅላችኋለሁ። ዓለምንና በውስጡ ያሉትን ነገሮች ሁሉ የሰራው እግዚአብሔር፣ እሱ የሰማይና የምድር ጌታ ሆኖ በሰው እጅ በተሰሩ ቤተ መቅደሶች ውስጥ አይኖርም። አንድ ነገር እንደሚያስፈልገው በሰዎች እጅ አይገለገልም፤ እሱ ለሁሉም ሕይወትን እስትንፋስንና ሁሉንም ነገሮች ይሰጣልና። እሱም በምድር ሁሉ ፊት እንዲኖሩ የሰው ልጆችን ሁሉ ከአንድ ደም ፈጠረ። የእነሱንም መኖሪያ ዳርቻዎችንና ጊዜያትን አስቀድሞ አዘጋጅቶ ወስኖላቸዋል። ያም ጌታን እንዲፈልጉ እሱን እንዲመረምሩና እንዲያገኙት ነው። ቢሆንም እሱ ከእያንዳንዳችን የራቀ አይደለም። እኛም የምንኖረው የምንንቀሳቀሰውና ሕልውናችንን ያገኘነው በእሱ ነው። ይህም የእናንተ አንዳንድ ገጣሚዎች እኛ ደግሞ የእሱ ዘመዶች ነን እንዳሉት ነው። ስለዚህም እኛ የእግዚአብሔር ዘመዶቹ ስለሆነ በሰው ብልሃትና ጥበብ የተቀረጸውን ወርቅ ወይም ብር ወይንም ድንጋይ ይመስላል ብለን እግዚአብሔርን ማሰብ አይገባንም። ይህንንም ያለማወቅን ጊዜያት እግዚአብሔር አስወግዶ፣ አሁን ግን ሰዎችን ሁሉ በሁሉም ስፍራ እንዲናዘዙ ያዛል። ምክንያቱም በዚያ እሱ በሾመው ሰው በኩል ዓለሙን በጽድቅ የሚፈርድበትን ቀን መድቧልና እሱንም ከሞት ካነሳ በኋላ ለሰዎች ሁሉ የእምነትን እርግጠኝነት ሰጥቷል። የሙታንንም ትንሣኤ በሰሙበት ጊዜ አንዳንዶቹ አሾፉ፣ ሌሎቹም ይህንን ነገርኛ እንደገና እንሰማሃለን አሉ። ስለዚህም ጳውሎስ ከመካከላቸው ተለይቶ ሄደ። ይሁን እንጂ አንዳንድ ወንዶች ከእሱ ጋር ተጣብቀው አመኑም። ከነሱ መካከል የአርዮፋገሱ ዲዮኒሲያስ እንዲሁም ስሟ ዳማሪስ የተባለች ሴትና ከነሱም ጋር ሌሎች ነበሩ ይላል። እግዚአብሔርን ስለ ቃሉ እናመሰግናለን። ይህንን ክፍል አልሰብክበትም። የመጀመሪያውን ክፍል ነው የምሰብከው። የቤተ ክርስቲያናችን ማስታወቂያ እሁድ እሁድ ሁልጊዜ በዚህ ሰዓት ከሁለት ሰዓት ተኩል እስከ ለአራት ሩብ ጉዳይ ድረስ እንዲህ አይነት የአምልኮ ጊዜ አለን። እግዚአብሔር እናመሰግናለን። ያው ሰዎች እንመጣለን እያሉ የማይመጡ ሰዎች አሉ። አንዳንዶችም ደግሞ በልዩ ልዩ ምክንያት አልመጡም። ስለዚህ ሰዎች እንዲመጡ በሰዓቱ እና አብረውን እንዲሆኑ በእግዚአብሔር ፊት መጸለያችንን አናቋርጥም። ደብረ ብርሃን ያሉት ወገኖች ደህና ናቸው። አም ቴሊንግ ኦልዌይስ አባውት ደብረ ብርሃን ቸርች and uh, i I meet with them uh, through telephone every week. Um, we We don't use uh, whatsapp and telegram and so on, but because of the government banned all internet connection, but we we try to communicate uh, using normal telephone. So Danhana and xavier አል እግዚአብሔር እናመሰግናለን። እንግዲህ አሁን መባ የምንሰበስብበት ጊዜ ነው። በመስጠት እናገለግላለን። ስለዚህ አንቺ ብቻ ነሽ ያለ ለእግዚአብሔር አምላካችን ወይ ታላቁ ምረትህ ቸርነትህ መልካምነትህ በዝቶ በታላቁ ዙፋን ፊት ስላለን በእውነት ክብርና ምስጋና ላንተ እንሰዋለን። አንተ ቸርነህ ምረትህ ደግሞ ብዙ ነው። እግዚአብሔር አምላካችን ወይ አንተ መልካምነትን አብዝተህ በሕይወት ስላቆምከን ሕይወት ስለሰጥህን ነፍሳችንን ለመባረክ ሁልጊዜ ዝግጁ ስለሆንክ እናመሰግንሃለን። አንተ ልትባርከን ዝግጅ ሆነ፣ እኛ በረከትን ለመቀበል ባለመውደዳችን እናዝናለን። ነገር ግን እዚህ የተሰበሰብነውን ሁሉ በአስደናቂ መልካምነት እንድትባርከን ጊዜውን ላንተ አሳልፈን እንሰጥሃለን። በጌታ በመንፈስ ቅዱስ ኃይል በመካከላችን ተመላለስ። በልዩ ልዩ ቦታ ያለውን እውነተኛ አገልግሎት እጆችን ዘርግተህ አንተ ባርከው። ሁሉ ነገር እንደ ቃልህ ነው። በምድር ወደ ምድር በመጣው ጊዜ የሚያምን አገኝ ያገኝ የሆነው የሰው ልጅ ብለህ የተናገርከው ቃል እውነት ገና እውነት እየሆነ ስለሚሄድ እናመሰግናለን። አንተ ንጹሕና ቅዱስ ነህ። እባክህ ባርከን። የአማርኛ ተማሪዎችን ደግሞ አማርኛም በደንብ እንዲችሉ አንደበታቸውንና አእምሯቸውን ሁሉ እንድትከፍትላቸው እማጸናሃለሁ። ወደ ፊት እኔ እና ዴቪድም ስለምናደርገው ጉዞ ሁሉ በፊትህ እንጸልያለን። አንተ እንድትባረከን አቤቱ፣ መንገዳችን ሁሉ እንድታቀና፣ ከኛ ጋር እንድትሆን፣ ሁሉን ለክብርህ እንድታደርግ እንጸልያለን። ተመስገን፣ ከፍ ከፍ በል በመካከላችን ስላለህ ክበር። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይመስገን። አሁን ሶስተኛው መዝሙራችን ቁጥር ስምንት ነው። ነምበር ኤት ቁጥር ስምንት ወደ መቅደሱ ስገባ። ምናልባት ሶስቱን ፊደል ሶስቱን መዝሙር ብቻን ዘምር። አራቱ ነው። ሶ ነምበር ኤይት ወደ መቅደሱ ስገባ፣ ወደ መቅደሱ ስገባ ድምፅ ላሰማ በምስጋና በፍቅሩ ስቦ የመከረኝን ባማረ ስፍራ ያስቀመጠኝን፣ ከፍል አድርገው እግዚአብሔርን። አንድ ጊዜ አይደለም ሁለት ጊዜ ጌታ የመከረኝ በግሳጼ እንደኔም ቢሆን እንዳጢአቴ የቁጣ ልጅ ነበርኩ ከፍጥረቴ። ዛሬ ግን መክሮኝ ሰው ሆኛለሁ በመቅደሱ ውስጥ አዜማለሁ። ዛሬ ግን መክሮኝ ሰው ሆኛለሁ በመቅደሱ ውስጥ አዜማለሁ ወደ መቅደሱ ስገባ ድምፄ ላሰማ በምስጋና በፍቅሩ ስቦ የመከረኝን ባማረ ስፍራ ያስቀመጠኝን ከፍል አድርገው እግዚአብሔርን። አሁን ዞር ብዬ ከኋላ ሳየው መራራውን ሕይወት ዛሬ ጣፈጠው። እንዴት ያለውን ሰው ለወጥከው፣ አምላኬ እግዚአብሔር ስራህ ድንቅ ነው። ሕይወት ባማረ ስፍራ ወድቃለች፣ በአምላኬ ርስቴ ተዋበችልኝ። ህይወት ባማረ ስፍራ ወድቃለች ባምላኬ ርስቴ ተዋበችልኝ። ወደ መቅደሱ ስገባ ድምፄ ላሰማ በምስጋና በፍቅሩ ስቦ የመከረኝን ባማረ ስፍራ ያስቀመጠኝን ከፍል አድርገው እግዚአብሔርን። አንካሳ ነበርኩ መሄድ የማልችል እውርም ነበርኩ ማየት የማልችል ክርስቶስ የሚባል አንድ ወዳጅ ይቶኝ፣ በእጆቹ ዳሶኝ፣ በድል ፈወሰኝ። እንደሱ ያለ የለኝምና ዛሬም ቆም ያለው በምስጋና እንደሱ ያለ የለኝምና ዛሬም ቆም ያለው በምስጋና ወደ መቅደሱ ስገባ ድምፄ ላሰማ በምስጋና በፍቅሩ ስቦ የመከረኝን በአማረ ስፍራ ያስቀመጠኝን ከፍል አድርገው እግዚአብሔርን ጌታ እግዚአብሔር፣ ኧረ እኔ ማን ነኝ? ለዚህ ለክብር ህይወት ያጨኸኝ፣ አይገባኝም። ይህ ለኔ አይደለም። ከሰው ሁሉ ማንስ ኀጢአተኛ ነኝ አንተ ካረከው ምን ላለሁ፣ ይኸው ለክብር አዜማለሁ። አንተ ካረከው ምን ላለሁ፣ ይኸው ለክብር አዜማለሁ። ወደ መቅደሱ ስገባ ድምፅ ላሰማ በምስጋና። So this uh, hymn says, "When I entered into his holy place, uh, Magdas is a temple, actually temple, it means temple. but when I enter into his temple. Uh, uh, so it continues like that. My subject uh, this evening this afternoon is about but uh, Kerb that a very present help. The, our bulletin has it on its face a very a very present help. so it coincides uh, with that. Uh, so but I'm curb very but am curb present and read that help. Uh, so, uh, I want... He didn't say no Ah! no. So, uh, my wife is telling me uh, since I'm the only one you can preach in English, but I want to preach in Amharic, because these are my Amharic students. So, but I'm going to read that Siddist በጣም አስደናቂ መዝሙር ነው እና በመጀመሪያዎቹ ቁጥር ሶስት ቁጥሮች ውስጥ የእግዚአብሔርን ቅርብነት የሚናገር ነው እና ሰዎች የእግዚአብሔርን ቅርብነት ቢያውቁ በጣም እንደሚባረኩ እና ትልቅ መጽናናት እንደሚሆንላቸው የሚያሳኝ ነው እና አንድ አራት ነጥቦች አሉኝ። እነዚህን አራት ነጥቦች አሳያችኋለሁ። የመጀመሪያው የአማኞች እምነት በእግዚአብሔር የሚል ነው። አማኞች በእግዚአብሔር ላይ እምነት አላቸው። ስለዚህ እኔ ምንድን ነው ያልኩት፣ እግዚአብሔርን ማመን ትልቅ እድል ነው፣ ትልቅም በረከት ነው። ምክንያቱም በምድር ካሉ እምነቶች ሁሉ የእኛ እምነት የተባረከ እምነት ነው። በእርግጥ እኛ እግዚአብሔርን ስናመን የምናምነው እግዚአብሔርን አናየው እና መጽሐፍ ቅዱሳችን እኛ እግዚአብሔርን ሳናየው ስለምናምነው የእኛ እምነት በጣም የተባረከ እምነት ነው ብሎ ነው የሚናገረው። ብዙ ብዙ ሃይማኖቶች የሚያምኗቸውን አማልክት ብለው የሚጠሯቸውን እንደሚያዩዋቸው ይናገራሉ። ለምሳሌ ቅርጻ ቅርጽ በሆኑ ጣዖታት ሰዎች እነዚህ ናቸው አምላካችሁ፣ ይሄ ነው አምላካችሁ ብለው ይነግሯቸዋል። ግን የእኛ እግዚአብሔር የማይታይ አምላክ ነው፣ አናየውም በአይን። ምክንያቱም እሱና እኛ በእኩል ደረጃ አይደለንም ያለ ነው። እሱ በጣም የከበረ ክቡር ነው። ሰው አይቶኝ በሕይወት ሊኖር አይችልም ብሎ እግዚአብሔር እሱም ማየት እንደማይቻል ተናግሯል። ስለዚህ ማየት የሚባለውን ነገር በመጽሐፍ ቅዱስ አማካኝነት ለእኛ የተካልን እምነት የሚባለው ቃል ነው። እምነት ማየትን ለእኛ ተክቶልናል። ስላይዱ አይሄድም። ካን ዩ ሄልፕ ኔታን ኢተን ዘ ስላይድ ኢዝ ኖት ወርኪንግ የስ ታንክ ዩ ስለዚህ አዎ የእኛ እምነት የአማኞች እምነት እግዚአብሔር የእኛ እምነታችን የተመሰረተው በእምነት ላይ ነው። አሁን የመጽሐፍ ቅዱስን ስንመለከት እዚህ ላይ ዮሐንስ 20 ቁጥር 29ን አስቀምጫለሁ። እኛ በማየት ሳይሆን በእምነት ነው እግዚአብሔርን የምናውቀውና የእግዚአብሔርን ሕልውና የምንለማመደው ጌታ ኢየሱስ ለቶማስ ሲናገር ዮሐንስ ወንጌል ምዕራፍ 20 ቁጥር 29 ላይ እንደዚህ ብሏል። ኢየሱስም ለሱ ቶማስ ሆይ እኔን ስላየኸኝ አመንክ ያን ጊዜ ቶማስ ጌታ ኢየሱስን ስላየ ነው አንተ አምላኬ ነህ፣ አንተ ጌታዬ ነህ ብሎ የተናገረው። እና ጌታ ኢየሱስ መለስ አድርጎ ስላየኸኝ ነው አንተ እንደዚህ ያልከው፣ ግን ሳያዩ የሚያምኑ የተባረኩ ናቸው አለው። እና የእኛ እምነት በማየት ላይ የተመሰረተ ሳይሆን በእምነት ላይ የተመሰረተ እንደሆነ እንድናውቅና እንድናስተውል እግዚአብሔር አምላካችን ይፈልጋል። የአማኞች እምነት በእግዚአብሔር ላይ ያለው እምነታችን በማየት ላይ የተመሰረተ ሳይሆን በውስጣችን ባለ እምነት ላይ ልክ ነው፣ እውነት ነው ብሎ በማረጋገጥ ላይ እንዳለ ነው። አሁን ጴጥሮስም ይህንን ተናግሯል። አንደኛ ጴጥሮስ ምዕራፍ አንድ ቁጥር ስምንት ላይ እኔ በጣም የሚደንቅ ሆኖ አግኝቸዋለሁ። ይህንንም ምን ብሏል ጴጥሮስ እሱንም ሳታዩት ትወዱታላችሁ፣ ምንም እንኳ አሁን ባታዩት፣ ነገር ግን በእሱ አምናችሁ በማይነገር ሐሴትና በሙሉ ክብር ትደሰታላችሁ። አሁን ለአማኞች ጴጥሮስ የሚለው እናንተ ሁለት ነገር ነው ያደረጋችሁ። ሳታዩት ነው የምትወዱት ጌታ ኢየሱስ ክርስቶስን ሳናየው ነው የወደድ ነው ምክንያቱም በልባችን በውስጣችን የሰራው ታላቅ ስራ አለ፣ በሱ ላይ በማመናችን እንደገና ደግሞ ባታዩትም ብሎ አሁን ባታዩትም ነገር ግን በሱ አምናችሁ በማይነገር ሐሴትና በሙሉ ክብር ትደሰታላችሁ ብሎ የእናንተ ደስታና የማይነገር ክብር ውስጥ ያላችሁበት ምክንያት ምንድን ነው? ሳታዩት በማመናችሁ ነው። ሳናየው በማመናችን እጅግ በጣም የተከበረ እምነት ውስጥ እንደገባንና እንዳለን መጽሐፍ ቅዱስ እንደሚናገር እንድናውቅ ነው። ለምንድን ነው እነዚህ ነገሮችን እንደ ቅድሚያ ዛሬ መንደርደሪያ አድርጌ የተናገርኩበት ምክንያት? የእኛ እምነት በማየት ላይ የተመሰረተ ሳይሆን እምነታችን በእግዚአብሔር እውነት ላይ የተመሰረተ ነው። በሰማነው እውነት፣ ባነበብነው እውነት ላይ የተመሰረተ ነው እና ይህን አይነቱን እምነት እንዴት ነው ያገኛችሁት የሚል ጥያቄ ቢመጣ በቀጥታ መልሱ ሮሜ 10 ቁጥር 17 ላይ ያለው ቃል ነው። አሁን ሮሜ 10 ቁጥር 17 ላይ ሐዋርያው ቅዱስ ጳውሎስ ሲናገር እምነት የሚመጣው በመስማት ነው ከመስማት ነው። ሰዎች ያልሰሙ ሰዎች እንዴት ሊያምኑ ይችላሉ? ባልሰሙት እንዴት ያምናሉ? ደግሞ የማያውቁ ሰዎች ተልከው እንዴት ይናገራሉ? ይልና እምነት እንግዲያው የሚመጣው ከመስማት ነው። መስማቱ ደግሞ የእምነቱ ምንጭ የሆነው መስማቱ ደግሞ ከየት ነው የሚመጣው? ከእግዚአብሔር ቃል ላይ ነው። ስለዚህ ነገሩ የእግዚአብሔር ቃል ይነገረናል፣ እንሰማለን። ሰምተን ምን እናደርጋለን? አይምሯችን ውስጥ ተብሰልስሎ የሰማነው ነገር እምነት እናደርጋለን፣ እናሳርፋለን። ስለዚህ እምነታችን በእግዚአብሔር ነው። ይህንን እንዳውም ኤፌሶን 1 13ን እዚህ ተጨማሪ ማስታወሻ ላይ አስቀምጨዋለሁ። ኤፌሶን ምዕራፍ 1 ቁጥር 13 የደህንነት ቅደም ተከተል የሚባል ነውና ምን ይላል እናንተም የእውነትን ቃል የመዳናችሁን ወንጌል ሰምታችሁ በሱ አምናችሁ በመንፈስ ቅዱስ ታተማችሁ ይላል የእውነትን ቃል የመዳናችሁን ወንጌል ሁለቱን ነገር ሰማ አንድ ነገር ነው ግን የእውነት ቃል የመዳናችሁ ወንጌል ተብሎ ነው የተነገረው እና ሰማችሁ እና ከሰማችሁ በኋላ በእሱ አመናችሁ። ይሄ ነው ቅደም ተከተሉ። እና ይህንን ያስቀምጥና ከዛ በኋላ በመንፈስ ቅዱስ ታተማችሁ ይላል። እምነታችን እንደዚህ ነው የመጣው በእግዚአብሔር ላይ ማመናችን እና በጣም አስደናቂ የተለየ እምነት መሆኑን የምንረዳው ከዚህ የተነሳ ነው። አሁን ሰዎች ቤተክርስቲያን መጥተው የእግዚአብሔርን ቃል ባለመስማታቸው በጣም ብዙ ነገር ነው የሚቀርባቸው በጣም ብዙ ነገር፣ አንደኛ የእግዚአብሔርን ህልውና መለማመድ ይቀርባቸዋል። ሁለተኛ እምነት የሚሰጠውን ይህንን ቃል ከመስማት ሁል ጊዜ ወደኋላ ይቀራሉ። ስለዚህ በህይወታቸው በመንፈሳዊ ህይወታቸው ይጎዳሉ ማለት ነው። ይህንን በመጀመሪያ አስቀምጬ፣ ሁለተኛ ነጥቤ ግን ይሄ የምናምነው እግዚአብሔር ለአማኞች ምንድን ነው የሚለውን ነገር ነው መናገር መፈልግ ምንድን ነው ይሄ እግዚአብሔር አሁን ይሄ መዝሙር 46 ከቁጥር አንድ እና ሁለት ላይ የሚያስቀምጠው ይሄ እግዚአብሔር ለእኛ ማን ነው ምንድን ነው ምንድን ነው የሚሆንልን የሚለውን ነገር ነው። እንግዲህ እዚህ መዝሙር አርባ ስድስት ላይ ቅድም እንደተናገርኩት ምንድን ነው የሚለው እግዚአብሔር አምላካችን፣ እግዚአብሔር አምላካችን ብሎ ለእኛ ምናችን ነው ይላል። እግዚአብሔር መጠጊያችንና ኃይላችን ነው በመከራም በጣም ቅርብ ረዳታችን ነው ይላል። ይሄ እግዚአብሔር መጠጊያ ነው። የመጀመሪያ ነገሩ መጠጊያ ነው። እግዚአብሔር መጠጊያ ነው። አሁን ይሄ መጠጊያ የሚለውን ቃል ጥቂት ላብራራው ሞክሬያለሁ። እዚህም ስላይዱም ላይ ይታያል። እግዚአብሔር ለአማኞች መጠጊያ ነው። መጠጊያ የሚለው ቃል ስም ነው ማለት ስም ነው፣ የግስ አይደለም። ስም፣ ግስ፣ ተውላጠ ስም፣ ቅጽል የሚባሉ ቃሎች አሉ እና ስም ነው መጠጊያ። መጠጊያ የሚለው ቃል ትርጉሙ ምን ማለት ነው? መጠለያ፣ የመጠለያ ቦታ የሚል ሀሳብ አለው። ከብዙ ነገሮች ሰዎች የሚጠለሉበት የሚጠጉበት፣ ከዝናብ ሊሆን ይችላል። አሁን የቃሉን ትርጉም ስናይ ከዝናብ፣ ኃይለኛ ዝናብ እየወረደ አንድ ቦታ ሄደን ከዝናብ ከዳንን ያ መጠጊያ መጠለያ ሆኗል ማለት ነው። ከማዕበል ሊሆን ይችላል፣ ከአደጋ ሊሆን ይችላል፣ መዳኛ፣ መከለያ። መከላከያ የሚሆን ነገር ማለት ነው። እዚ ጋር አንድ ሌላም ነገር አስቀምጫለሁ ከክፉ ዘመን ክፋትና ከጠማማ ትውልድ መካከል መጠበቂያ ነው። አሁን ክፉ ዘመን አለ። ክፉ ዘመን የምንለው ዘመን በክፉ ዘመን እግዚአብሔር መጠጊያና መጠለያ ነው። እና አሁን እዚ ጋ ይሄንን ስናገር እኔ ሰዎች በእግዚአብሔር ቃል ላይ ትንቢተ ኢሳያስ ናት። ትንቢተ ኢሳያስ 28ን አውጥተሽ ብታነቢ በትልቁ መጽሐፍ ቅዱስ ላይ ትንቢተ ኢሳይያስ 28 ላይ ይሄ መጠጊያ የሚለውን ቃል ሰዎች በተለየ መንገድ ተጠቅመውበት የምናይበት ቦታ አለ እና እግዚአብሔር ከዚህ የተነሳ እነዚህን ሰዎች ገስጿቸዋል። ምዕራፍ 28 ከቁጥር 15 ጀምሮ እንደዚህ ይላል፣ ስለዚህ በኢየሩሳሌም ያለውን ሕዝብ የምትገዙ ፌዘኞች ሆይ የእግዚአብሔርን ቃል ስሙ። እናንተም ከሞት ጋር ቃል ኪዳን አድርገናል፣ ከሲኦልም ጋር ተማምለናል፣ ሐሰትን መሸሸጊያችን አድርገናል፣ በሐሰትም ተሰውረናል፣ የሚትረፈረፍ መቅሰፍት ባለፈ ጊዜ አይደርስብንም ስላላችሁ ይልና፣ ስለዚህ ጌታ እግዚአብሔር እንዲህ ይላል፣ እነሆ በጽዮን ድንጋይን ለመሠረት አስቀምጣለሁ የተፈተነውን የከበረውንም መሰረቱ የጸናውን የማዕዘን ድንጋይ የሚያምን አያፍርም ብሎ ስለ ጌታ ኢየሱስ ቀጥታ ነው የተናገረው ግን ስንመለከት ቁጥር አስራ አምስት ላይ ህዝቡ ምንድን ያለው እኛ ከሞት ጋር ቃልኪዳን አድርገናል ሞት አትንካ እኛም ቃል ኪዳን አድርገናል ከሞት ጋር ነው የሚለው ከሲኦል ጋር ተማምለናል ከሲኦልም ጋር መሐል አድርገናል ስለዚህ ምን አድርገናል ይላሉ። ሀሰትን መሸሸጊያችን አድርገናል፣ በሀሰትም ተሰውረናል። የሚስረፈረፍ መቅሰፍት በእኛ ላይ አይደርስም። በጣም የሚገርም ነው ነገሩ። አሁን በሀሰት ውስጥ ተሸሽገናል፣ በሀሰት ውስጥ ተከልለናል። መጠጊያችን ያደረግነው ሀሰትን ነው እና ከሞት ጋር ቃል ኪዳን አድርገን ከሲኦል ጋር ተማምለን ከነሱ ጋር የተማማል ነው። ምን በማድረግ ነው? ሀሰት ውስጥ እንሸሸጋለን፣ በሀሰት ውስጥ እንሰወራለን ብለን ነው እንደዚህ የሚሉ ሰዎች እንደነበሩ ነው መጽሐፍ ቅዱስ የሚናገረው። እና በጣም የሚገርም ሞኝነት ነው። አሁን በብዙ ቦታ የምናየው ነገር እንደዚህ አይነት ነገር ነው። ውሸት፣ ሀሰት፣ ሀሰት ይደብ ይጠብቀናል፣ ይከልለናል ብለው የሚያምኑ ሰዎች አሉ። አሁን መጽሐፍ ቅዱስ ይህንን ነው የሚያጋልጠው። ግን ያ አያዋጣም። የተትረፈረፈ መቅሰፍት በጣም ኃይለኛ መቅሰፍት፣ ችግር፣ ማዕበል ሲነሳ እኛ አይደርስብንም ብላችኋል። ውሸት ይከልለናል ብለው ነው ያሉት። እግዚአብሔር ግን ምንድን ያለው በጽዮን ድንጋይን ለመሰረት አስቀምጣለሁ፣ የተፈተነውን፣ የከበረውን፣ መሰረቱ የጸናውን የማዕዘን ድንጋይ። እሱ ነው የሚያድን እሱ ነው የሚያዋጣ፣ በሱ የሚያምን አያፍርም። ይሄ የተነገረው ስለማን ነው? ስለ ጌታችን ስለ ኢየሱስ ክርስቶስ ነው። እንግዲህ እግዚአብሔር ላማኞቹ መጠጊያ ነው። ውሸት መጠጊያ አይሆንም። ውሸት ነው እውነት ነው። መጠጊያ የሚሆነው እግዚአብሔር ብቻ ነው። መጠጊያ የሚሆነው መታመኛም መጠጊያም እግዚአብሔር ብቻ ነው የሚለውን ሀሳብ ነው የሚያሳየው። ሁለተኛው ግን እግዚአብሔር የህዝቡ ኃይል ነው። አሁን ቃሉን ስንመለከት እግዚአብሔር መጠጊያችን ነው ይልና ኃይላችን ነው ደግሞ ብሎ ይናገራል ኃይል የሚለውን ቃል ለመተርጎም ስንነሳ የእግዚአብሔር ቃል የመጽሐፍ ቅዱስ ትርጉሞች ሁሉ ክብር፣ ግርማ፣ ጉልበት፣ ብርታት፣ ጥንካሬ፣ ድፍረት፣ ጽናት እነ የሚሉትን ነገሮች በሙሉ ያካተተ ነው። ጽናት፣ ቁርጠኝነት፣ የውስጥ ጥንካሬ፣ የውስጥ ብርታት የሚል ሀሳቦችን ሁሉ የያዘ ነው። እግዚአብሔር አምላካችን በውስጣችን ገብቶ እና ኖሮ ለእኛ ኃይልም፣ ብርታትን፣ ጥንካሬን፣ ጉልበትን የሚሰጥ አምላክ ነው። ቃሉ የሚለው እግዚአብሔር መጠጊያችን ነው። ለእኛ ለእኛ ኃይላችን ነው። ለእኛ ለእኛ ብርታታችን ጽናታችን ጉልበታችን እሱ ነው። የምናደርገውን ሁሉ የምናደርግበት ኃይል የምናገኘው ከራሱ ከእግዚአብሔር ነው የሚልን ሀሳብ ነው የሚያሳየን። ስለዚህ እግዚአብሔር ለአማኞቹ መጠጊያ ነው፣ ደግሞም ኃይል ነው። እነዚህን ሁለት ነገሮች አማኞች ማወቃቸው በጣም መሰረታዊ ነገር ነው። ሶስተኛው ነጥቤ እግዚአብሔር ለአማኞቹ በጣም ቅርብ አምላክ ነው። ይሄ ነው የስብከቱ ዋና ሀሳብ። እንግዲህ እንደገና ሳነበው እግዚአብሔር መጠጊያችንና ኃይላችን ነው፣ በመከራም በጣም ቅርብ ረዳታችን ነው ይላል። እግዚአብሔር በጣም ቅርብ ነው ለአማኞች። አሁን ብዙ ሰዎች አማኞች ነን ብለው የሚሸወዱት እግዚአብሔር በጣም ቅርብ መሆኑን አለማወቃቸው ነው። እዚህ ጋ የቃሎችን አንዳንድ መሰረታዊ ትርጉሞች ለማስረዳት እፈልጋለሁ። በጣም ቅርብ ነው የሚለው ቃሉ፣ በጣም ቅርብ ማለት በጣም የሚለው ቃል በአማርኛ ቅጽል ነው። ቅርብ የሚለውን ለማጉላት የተጠቀሰ ቃል ነው እና ምን ማለት ነው የቅርብነቱን አይነት የሚያሳይ ነው። ዝም ብሎ ዝም ብሎ ቅርብ ነው ወይስ የማይታወቅ ቅርብ ነው የሚታወቅ ቅርብ ነው ጥሩ የቀረበ ነው ወይም ምንድን ነው የሚለውን ነገር የሚያሳይ ነው። እግዚአብሔር በጣም ቅርብ ነው። በጣም በጣም የሚለው ምን ያህል ቅርብ መሆኑን ለማሳየት ነው። በጣም ከኛ ጋር የተጠጋ ነው የሚለውን ሀሳብ ነው የሚናገረው በከፍተኛ ደረጃ በፍጥነት ከፍተኛ በሆነ እንቅስቃሴ የሚደረግ ክስተትን የሚያሳይ ነው። ይሄ በጣም የሚለው ቃል ቅርብ የሚለው ደግሞ ደስ ያለ፣ የሚገኝ፣ ሁል ጊዜ ዝግጁ የሆነ በቂ የሚሉትን ሀሳቦች ሁሉ ያካተተ ነው። ይሄ ቅርብ የሚለው ቅርብ የሚለውም በሚገባ ለመረዳት ተቃራኒውን ሀሳብ ማየት ጥሩ ነው የሚል ነጥብ አለኝ። እዚህ ጋር የቅርብ ተቃራኒ ሩቅ ነው። የቅርብ ተቃራኒ የማይገኝ ሊገኝ የማይቻል ሊነካ ሊዳሰስ የማይቻል ማለት ነው። የቅርብ ተቃራኒ ግን ቅርብ ስንመለከት የሚገኝ ያለ ሩቅ ያልሆነ በጣም በጣም ልንነካው ልንዳስሰው ሁል ጊዜ ልናገኙ የምንችል ነገር ማለት ነው። ቅርብ ማለት እና አማኞች ማሰብ ያለባቸው አምላካቸው ሩቅ አምላክ አለመሆኑን ነው። እግዚአብሔር ሩቅ አይደለም። ምናልባት እናት አሁንም ኤርሚያስ 23 23ን ብታወጪ የኤርሚያስ 23 23 ላይ ነቢዩ ኤርሚያስ እግዚአብሔር ምን አይነት አምላክ እንደሆነ የተናገረው ቃል አለ። ኤርሚያስ 23 23 እግዚአብሔርን የተናገረው ኤርሚያስ 23 23፣ እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም አለና። ሰው በስውር ቢሸሽግ እኔ አላየውም? ምን ሰማይንና ምድርንስ የሞላሁ እኔ አይደለሁም? ምን ይላል እግዚአብሔር። እንደውም ቀጥሎ ስለ ሐሰት ነቢያት ይናገራል። እግዚአብሔር ይላል እግዚአብሔር ብሎ አለምሁ፣ አለምሁ እያሉ በስሜ ሐሰት የሚናገሩትን የነቢያትን ነገር ሰምቻለሁ ትንቢትን በሐሰት በሚናገሩ የልባቸውንም ሽንገላ በሚናገሩ በነቢያት ልብ ይህ የሚሆነው እስከ መቼ ነው ብሎ እግዚአብሔር ቁጣውን ሲገልጥ እናያለን። ግን ዋናው ሐሳብ እግዚአብሔር እኔ የቅርብ አምላክ ነኝ፣ እኔ የሩቅ አምላክ አይደለውም። አሁን ሰዎች ይሄ ቢገባቸው ይሄ ቢገባቸው በጣም ብዙ ነገር በሕይወታቸው ሊለወጥ እንደሚችል አስባለሁ። ቅድም ያነበብኩላችሁ የሐዋርያት ሥራ ላይ ሐዋርያት ሥራ 17 አሁን እዚህ ኤርሚያስ 2323 ነው ሐዋርያት 1717 ላይ ደግሞ ልክ ከጥቅሶቹ በነጥብ የሚሄዱ ይመስላል። 2323 1717 ላይ ሐዋርያው ቅዱስ ሐዋርያው ጳውሎስ ሲናገር 1717 ጀምሮ ነው። በእርግጥ የተናገረው እና ወረድ ብሎ 1727 ላይ ምን ብሎ ተናግሯል? ያም ጌታን እንዲፈልጉ እሱን እንዲመረምሩና እንዲያገኙት ነው ብሎ ቢሆንም እሱ ከእያንዳንዳችን የራቀ አይደለም። አሁን ቁጥር 26 ምን አለ? እሱም በምድር ሁሉ ፊት እንዲኖሩ የሰው ልጆቹን ሁሉ ከአንድ ደም ፈጠረ ይልና የእነሱንም መኖሪያ ዳርቻዎችንና ጊዜያትን አስቀድሞ አዘጋጅቶ ወስኖላቸዋል። ያም ቦታና ጊዜ የተወሰነላቸው ጌታን እንዲፈልጉ እሱን እንዲመረምሩ እና እንዲያገኙት ነው ቢሆንም ብሎ እሱ ከእያንዳንዳችን የራቀ አይደለም። እግዚአብሔር ሩቅ አይደለም። እግዚአብሔር የቅርብ አምላክ ነው። አሁን ብሉይ ኪዳንም ላይ እኔ የቅርብ አምላክ ነኝ፣ መዝሙር 46 ላይ አምላካችን በጣም ቅርብ ረዳት ነው እና ሐዋርያ ሥራ ምዕራፍ 17 ቁጥር 27 ላይ ከእያንዳንዳችን የራቀ አምላክ አይደለም። እና እግዚአብሔር በጣም ቅርብ የሆነ አምላክ ነው። እና ቅርብ መሆኑን ማወቅ በጣም አስፈላጊ ነው። እና እኔ ታዲያ አንድ ጥያቄ ጠይቄያለሁ። በጣም ቅርብ የሆነው እግዚአብሔር ቅርብ በመሆኑ ምንድን ነው የሚያደርገው? ምን ያደርጋል? የሚቀጥለው ነጥባችን ይህንን ያሳያል። በጣም ቅርብ አምላክ በመከራ ይረዳል። አሁን ጥቅሱ እዚህ መዝሙር 46 ላይ እግዚአብሔር መጠጊያችንና ኃይላችን ነው ብሎ በመከራም የቅርብ ረዳታችን ነው እን የቅርብ አይደለም ቅርብ ረዳታችን ነው ብሎ ነው የሚናገረው። ቅርብ፣ በጣም ቅርብ፣ በጣም ቅርብ ረዳታችን ነው። ቅርብ ሆኖ እግዚአብሔር ምን ያደርጋል የሚለውን ጥያቄ ስንመለከት በመከራ በጣም ቅርብ ረዳታችን ነው። ቅርብ ነው ግን ቅርብነቱ በጣም አስፈላጊ ሆኖ የታየው በመከራ ውስጥ በምንሆንበት ጊዜ ረዳት ሆኖ በመገኘቱ ነው። አሁን ሰዎች መከራ የሚለውን ነገር ልተረጉመው ሞክሬያለሁ እና በሂብሩ መከራ የሚለው ቃል ጻር ነው የሚለው ጻር ነው። አሁን በአማርኛ ጻር የሚባል ነገር እናውቃለን። ጣር ጣር ጣር ማለት ጭንቅ፣ ፈተና፣ ችግር፣ ውጥረት እና ግቢ ነፍስ ውጪ ነፍስ ብለው ሰዎች የሚተረጉሙት ሀሳብ ነው። ይህንን በደንብ ለመመልከት እኔ የኖህ ዘመንንና በኖህ ዘመን የነበረውን ጭንቅ ሰዎች እንዲያስቡ እፈልጋሉ። አሁን ኖህ እና ሶስት ልጆቹ ሚስቶቻቸው ሚስቱ ስምንቱ ልክ የጥፋት ውሃ ሊመጣ መርከቡ ተዘጋጅቶ ቁጭ ብሏል። ሁሉ ነገር ተዘጋጅቷል እና ዝናቡ መዝነብ ሲጀምር እግዚአብሔር በሮን ዘጋው፣ መርከብ ውስጥ ገቡ። አሁን ያ የነበረው ጊዜ በጣም አስጨናቂ ጊዜ ነው፣ መከራ ነው። ግን እግዚአብሔር የቅርብ አምላክ በመሆኑ ለሚያምነው ለኖህ ለልጆቹ፣ ለልጆቹ ሚስቶች እና ለራሱ ሚስት ለስምንት ነፍሳት ከፍተኛ የሆነ መጠጊያ ሆኖላቸው ነው የሚታየው። እግዚአብሔር በኖህ መርከብ ውስጥ ለእነዚህ ለስምንት አማኞች በምድር ላይ ምናልባት ያን ጊዜ ወደ 180 ወይም ወደ 200 ሚሊየን ሰው ይኖር ነበር ተብሎ ይገመት ነበር። በዛን ጊዜ ስምንት ሰዎች ብቻ ናቸው የዳኑት፣ ስምንት ሰዎች ብቻ ናቸው አማኞች የነበሩት። ለእነዚያ ለስምንት ሰዎች እግዚአብሔር በጣም ቅርብ የሆነ ረዳት ሆኖላቸው ነበር በዛ በመከራ ጊዜ። እና በዛ ዓለም አቀፍ ጭንቅ ሰዓት እግዚአብሔር ለሕዝቡ እውነተኛ ለሕዝቡ ለእውነተኛ አማኞች መጠጊያ፣ የቅርብ አምላክ መሆኑ ታይቷል። አሁንም እግዚአብሔር እንደዛ የሚታይ አምላክ ነው። መከራ የሚለው ነገር በማንኛውም አይነት መንገድ ሊመጣ ሊገለጥ ሊያገኘን የሚችል ነገር ነው። መከራ የሚባለው ነገር መከራ ሊያገኘን በሚመጣበት ጊዜ ሁል ጊዜ መከራ ሲደርስ ሰዎች የሚያስቡት ማን ይረዳናል? ማን ከጎኔ ይቆማል? ማን ነው ለመሆኑ መውጫ መንገድ ወይም እጁን ዘርግቶ የሚታደገኝ ብለው የሚያስቡበት ጊዜ ነው። መከራ በመከራ ጊዜ ሰው ለሰው ላይደርስ ይችላል። በመከራ ጭንቀት ጊዜ ሰዎች የሚጠበቁ ሰዎች አሉ። ሊረዱን ይችላሉ፣ አብረው ሊቆሙ ይችላሉ ተብሎ ሊጠብ የሚጠበቁ ሰዎች አሉ ግን የሚጠበቁ ሰዎች በማይገኙበት ሰዓት እግዚአብሔር ግን ይገኛል። ይህንን ነው እግዚአብሔር የሚያሳየው። በመከራ በጣም ቅርብ ረዳታችን ነው እግዚአብሔር። በመከራ የሚረዳ አምላክ ነው ከማንም በላይ ቅርብ። የመከራው አይነት ምንም ይሁን ምን እግዚአብሔር በመከራ የሚረዳ አምላክ ነው። ቅርብ ረዳት ነው። መከራው እንዳያሰጥመን እንዳይውጠን ለማድረግ ችሎታ ያለው አምላክ ነው እግዚአብሔር ይመስገን ይሄ ነገር በመዝሙር ውስጥ ተደጋግሞ ተገልጧል ለምሳሌ የእግዚአብሔርን ቅርብነት ሲናገር ቁጥር ሰባትና ቁጥር 11 ላይ መዝሙሩ የሰራዊት እግዚአብሔር ከኛ ጋር ነው የያዕቆብ አምላክ መጠጊያችን ነው አያችሁ የሰራዊት እግዚአብሔር ከኛ ጋር ነው ማለት ቅርባችን ነው አብሮን ያለው ቁጥር 11ም ላይ እንደዚ እንደዚሁ ብሏል። የሰራዊት እግዚአብሔር ከእኛ ጋር ነው፣ ቅርባችን ነው፣ አብሮን ያለው እና የያዕቆብ አምላክ ቅርባችን ነው፣ መጠጊያችን ነው። የትም አንሄድም መጠጊያ ለመፈለግ የሚረዳን ለመፈለግ ምክንያቱም እግዚአብሔር ያለው አብሮን ነው የሚለውን ሀሳብ ነው የሚያሳየው። እግዚአብሔር የተመሰገነ ይሁን። ከዚህ በመቀጠል የመጨረሻው ነጥቤ የሚሆነው የዚህ እምነት ውጤት ወይም ጠቀሜታ የሚለው ነጥብ ነው። ይሄ እግዚአብሔርን ማመን እግዚአብሔርን ላመኑ ሰዎች እግዚአብሔር ምን ያደርጋል የሚለውን ነገር አየን። እግዚአብሔር ላመኑ ሰዎች መጠጊያቸው ነው፣ ኃይላቸው ነው፣ በመከራ ቅርብ ረዳታቸው ነው። ይሄ ነው እግዚአብሔር እና ይህንን እግዚአብሔርን ማወቅ ምንድን ነው በውስጣችን የሚያመጣው ውሳኔና ለውጥ የሚለውን ለማየት እሞክራለሁ እና ይህ የዚህ እምነት ውጤት ወይም ጠቀሜታ ብዬ ቁጥር ሁለት ላይ ያለውን ለመናገር እፈልጋለሁ። ቁጥር ሁለት፣ ስለዚህ ምድር ብትወሰድ፣ ተራሮች ወደ ባህር መካከል ቢሰጥሙ እኛ አንፈራ። አሁን በጣም የሚገርም ነው። እግዚአብሔር ለአማኞች የሆነውን የሚሆነውን ነገር ስናውቅ ሰዎችን ሁሉ የሚያስፈራ ነገር ቢገጥመን እና ሲገጥመን እኛ ምን አናደርግም፣ አንፈራም። አሁን ብዙ ሰዎች ይፈራሉ፣ በህይወታቸው ይፈራሉ፣ ፈሪዎች ናቸው። ኢኮኖሚው ያስፈራቸዋል ሰዎችን፣ ጦርነት ያስፈራቸዋል ሰዎችን፣ የሰዎች ክፋት ያስፈራቸዋል ሰዎችን፣ የሰዎች ታማኝ አለመሆን ያስፈራቸዋል ሰዎችን፣ መከራ ከሁሉ በላይ መከራ ያስፈራቸዋል ሰዎችን። አሁን እዚህ ጋር ያለው መከራ እኔ እዚህ ነጥቦቼ ላይ ካስቀመጥኩት ባሻገር የሚገርም አይነት መከራ ነው። አሁን እዚህ ጋር ምድር ብትወሰድ አሁን ምድር ላይ ነው የቆምነው። ምድር ላይ ቆመን አሁን ይቺ የቆምንባት ምድር ብትወሰድ፣ ወደ ሌላ ቦታ ብትወሰድ፣ በጣም የሚያስገርም ነገርን ውስጥ ነው የምንገባው። ምድር ብትወሰድ አንደኛ አለና ሁለተኛ ተራሮች ወደ ባህር መካከል ቢሰጥሙ አሁን ተራሮች ብድግ ብድግ እያሉ ወደ ውስጥ ቢሰጥሙ እና እነዚህ ሁለት ነገሮች ቢሆኑ እኛ ምን አናደርግ አንፈራ። ምክንያቱም አምላካችን እግዚአብሔር ምናችን ነው መጠጊያችን ነው፣ ኃይላችን ነው፣ በመከራ በጣም የቅርብ ረዳት ነው። እነዚህ ሶስት ነገሮች ከእግዚአብሔር እግዚአብሔርን በተመለከተ ስለምናውቅ እኛ አንፈራ። እኔ አንዳንድ ነጥቦችን እዚህ ጋር አስቀምጫለሁ። አንፈራም ከሚለው ውጭ ጸሎታችን ራሱ ይለወጣል። እንደዚህ ቢሆን እግዚአብሔር የሚረዳ አምላክ መሆኑን ስናውቅ ነገሮችን ስናስብ አንጨነቅም። እኔ አሁን አልጨነቅም። ሰዎች ቢኖሩ ጥሩ ነው፣ ባይኖሩ አልጨነቅም። ምክንያቱም እግዚአብሔር ሁሉን አዋቂ፣ መጠጊያ፣ ኃይል የሆነ አምላክ ስለሆነ እና ጸሎታችን የጸሎት አይነታችን የእምነታችን ራሱ አይነት ማለት ዝም ብሎ ሳይሆን እውነተኛ እምነት እየሆነ በእግዚአብሔር ፊት እንዲሄድ ያደርገዋል። ጸሎታችን በዚህ አምላክ ላይ የተማመንና እረፍ ያለ ጸሎት እንዲሆን ያደርገዋል። የዓለም አመለካከታችን ይቀየራል። አሁን እዚህ ጋር ካስቀመጥኳቸው ነገሮች የተነሳ ለነገሮች ያለን ፍርሃት ከውስጣችን ይጠፋል። እኔ ሰዎች ብዙ የሚፈሯቸው ነገሮች አሉ። መዝሙሩ ያስቀመጣቸው ነገሮች ምናልባት ምናልባታዊ ይመስላሉ። ነገር ግን እይታቸው በጣም ያስፈራል። ምድር ብትወሰድ በጣም ያስፈራል። ከባድ ነገር ነው። ከምንገምተው በላይ የሆነ ነገር ነው የሚያወራው። ግን እንደዛም አይነት ነገር እንኳን ቢመጣ እኛ ፍርሃት አያናውጥንም። አንፈራ። ምክንያቱም የምናምን ከውን እግዚአብሔርን እናውቃለንና እግዚአብሔር ይመስገን። ሰዎች ይፈራሉ። አሁን በፍርሃት ያልሆነ ማንም ሰው የለም። ሁሉ ሰው ይፈራል ሁሉ የሚያስፈራ ነገር ስለሆነ ነገር ግን እኛ አንፈራም። ለዚህ ነው በመጀመሪያ የመልእክቴን መጀመሪያ ስናገር አማኞች በእግዚአብሔር ማመናቸው የሚለውን ርዕስ ያስቀመጥኩት። እኛ አንፈራም፣ እረፍትና ሰላም ይኖረናል፣ እንረጋጋለን። ጌታ ከኛ ጋር ይሆናል፣ እኛም ከጌታ ጋር እንሆናለን። ስለዚህ እግዚአብሔር አምላካችን የቅርብ አምላክ በመሆኑ በዚህ እውነትና በዚህ መሰረት ተጽናንተን እና ተደግፈን እግዚአብሔርን በእውነት እያመለክን ምንም ነገር ሳያስፈራ በእምነት ልንንቀሳቀስ ይገባናል እና በጥቂቱ ደግሞ ታምነን ከቆምንና ከጸናን እግዚአብሔር በብዙ ይሾመናል። ክብር ሁሉ ለእግዚአብሔር ይሁን። መልእክቴን እዚህ ጋር አቆማለሁ። ስለዚህ ወደ መጨረሻው መዝሙር እንሄዳለን። ሶ ዘ ላስት ሲንጊንግ ውድ ቢ ነምበር ሰቨን ሰባትን እንዘምራለን እና እንጨርሳለን። እግዚአብሔር ይመስገን። ሰላም አለኝ ሰላም አለኝ በልቤ በልቤ ቅዱስ ቃሉን አንብቤ ደህንነት አግኝቻለሁ ስሞት ወደ ጌታ ሄዳለሁ። በኢየሱስ ደም በኢየሱስ ደም ታጠበልኝ ኃጢአቴ ኃጢአቴ፣ ተለወጠ ሕይወቴ በወንጌል እጸናለሁ። ስሞት ወደ ጌታ ሄዳለሁ እረፍታለኝ እረፍታለኝ እረፍታለኝ በኢየሱስ በኢየሱስ በኢየሱስ የማይጠፋ ደስታ የማይናወድ ተስፋ በሕይወቴ በጣም ተስፋፋ። ተለወጥኩኝ ተለወጥኩኝ ተለወጥኩኝ በኢየሱስ በኢየሱስ አዲስ ፍጥረት ሆኛለሁ። መንፈሱን አግኝቻለሁ። ስሞት ወደ ጌታ ሄዳለሁ። ሐዘን የለም ጭንቀት የለም ፍርሃት ጠፍቷል ከልቤ ከልቤ መንፈሱ፣ ያጽናናኛል በደስታ ሞልቶኛል ጌታ ዞ ትሪጠ ብቀኛል ላመስግነው ላመስግነው ላመስግነው ጌታዬን ጌታዬን በመስቀል ተሰቃይቶ ከፈለልኝ እዳዬን። ክብር ክብር ለስሙ ይሁን። እንጸልይ። እግዚአብሔር አምላካችን ወይ አንተ አምላካችን ስለሆንክልን በአንተ ባንተ አምላክነት እንድናመን ወደዚህ አስደናቂ እውነት እንድንገባ ስለ ጠራሃን፣ ስለ መረጥከን፣ ታላቅ እምነትን ስለ ገለጥክልን እናመሰግንሃለን። እግዚአብሔር አምላካችን ወይ አንተ መጠጊያችን፣ ኃይላችን በመከራ በጣም ቅርብ ረዳታችን መሆንህን እንድናይ ዛሬ ስለ ረዳሃን እናከብርሃለን። ይሄ እምነት በልባችን ውስጥ ሰርጾ በአንተ ላይ ባለ እምነት መከራዎችን ሁሉ ሳንፈራ በአንተ ላይ ታምነን እንድንወጣ እንድንገባ፣ እንድንቆም፣ እንድንጸና ኃይል እንድሰጠን እንጸልያለን። ደግሞም ጌታ ሆይ እዚህ መኖር ተገብቷቸው የሌሉትን ሁሉ አንተ ደግመህ እንድታመጣቸውና ይህንን አገልግሎት እንድትባርክ በብዙ በብዙ እንድትባርከው እንማጸናሃለን። አቤቱ ተመስገን። ቀሪውን ጊዜያችንን ተረከብ። ክብር ሁሉ በሰማይ ደግሞ በምድር ለአንተ ብቻ ይሁን በጌታችን በኢየሱስ ክርስቶስ ስም አሜን።